ርዕሰ መንበሩም ኒውዮርክ ዩናይትድ ስቴትስ የሚገኘው የመብት ተሟጋች ድርጅት እንደሚለው የታላላቆቹ ሐይቆች አካባቢ መንግስታት በተሰናበት ነው የግሪጎሪያኑ 2015 በየዜጎቻቸው ላይ የፈጸሙት ግድያም፣ ስቃይ፣ ግፍና በደል ከቀዳሚዎቹ ዓመታት የከፋ ነው። ብሩንዲም፣ ሩዋንዳና ዩጋንዳም በምርጫ ስም፣ ኬንያም በጸረ ሽብር ትግል ሰበብ ብዙ ሰዎች ተገድለዋል ታስረዋል፣ ተገርፈዋል፣ ተሰደዋልም። የቡሩንዲ ከሁሉም የከፋ ነው፣ አስደንጋጭ ይሉታል የሂዩማን ራይትስ ዎች የአፍሪቃ ኃላፊ ዳንኤል በቀለ። ጨካኙ እርምጃ የተጀምረው ፕሬዚደንት ፔሪ ንኩሩንዚዛ ሕገ መንግስት ጥሰው ለሦስተኛ ዘመነ ሥልጣን እንደሚወዳደሩ ባለፈው ሚያዝያ ሲያስታውቁ ነበር። የኒኩሩንዚዛን አቋም በመቃወም አደባባይ የወጡ ሰዎችን ጸጥታ አስከባሪዎች ይገድሉ፣ ያስሩም፣ ያሰቃዩ ገቡ። አራት ራዲዮ ጣቢያዎች ተዘጉ። ነፃ ጋዜጠኞች የሰላዎችን ክትትል፣ የግድያ ዛቻና እስራትን ሽሽት ተሰደዱ። አስር የሲቪል ማኅበራት ታገዱ። በመቶ የሚቆጠሩ ሰላማዊ ሰዎች ተገደሉ። ርዕሰ ከተማ ቡጁንቡራ ብቻም በጅምላ የተቀበረም የአንድ መቶ ሰዎች አስከሬን ተገኝቷል ከ230 ሺህ በላይ ህዝብ ተሰዷል። ብዙዎቹን የሚገድል የሚያስርና የሚያሰቃየው ኢምቦኔራኩሬ የተባለው የኒኩሩንዚዛም ታማኝ ሚሊሻ ጦር ነው። መገናኛ ዘዴዎች በኒኩሩንዚዛ ላይ የሚሰነዝረውን ትችት፣ ወቀሳ፣ ውግዘት ሲያራግቡ፣ የጎረቤታቸው አቻም ግን ደመኛቸው ፖል ካጋሚ ልክ እንደ ኒኩሩንዚዛ ሁሉም ዘመነ ሥልጣናቸውን ለማራዘም ሕገ መንግሥት እንዲቀየር አስወሰኑ። ካጋሚ ከኒኩሩንዚዛ ቢያንስ በሁለት ነገር ዘይደዋል። ተቃዋሚዎቻቸውን የሲቪል ማህበራትንና ነፃ መገናኛ ዘዴዎችን የደፈለቁት ሕገ መንግሥት ከማስቀየራቸው በፊት መሆኑ አንድ፣ ሕገ መንግሥት ያሻሩት ምርጫ የሚባለው ቲያትር ከመታየቱም ከሁለት ዓመት በፊት መሆኑ ሁለት። ጭልጭል የምትለዋን ነፃ መረጃ የሚያሰራጨውን ኪንያ ሩዋንዳ የተሰኘውን የቢቢሲን ጣቢያም የኪጋሊው መሪ ዘግተውታል። ዩጋንዳ የሰላሳ ዘመን ገዥዋን ዘመነ ሥልጣን ለማራዘም የተዘጋጀባት ምርጫ ብሎ ግርግር ተቃዋሚ ፖለቲከኞችን፣ የመብት ተሟጋቾችን፣ ነፃ ጋዜጠኞችንና የመያድ ሠራተኞችን አበሳ እያስቆጠረ ነው። የኬንያ መንግሥት ከሶማሊያው ደፈጣ ተዋጊ ቡድን አልሸባብ ጋር የገጠመው ውጊያም በተለይ ጸረ ሽብር ያለው ህግ የገዛ ህዝቡን ለመርገጥ ጥሩ ሰበብ አድርጎታል። ኮንጎ ዲሞክራቲክ ሪፐብሊክ እንደ ቀዳሚዎቹ ዓመታት አይክፋ እንጂ የጆሴፍ ካቢላን መንግሥት ሥራና አሰራርን የሚተቹ ፖለቲከኞች፣ ጋዜጠኞችና የመብት አቀንቃኞች ስፍራ የላቸውም ይላል የሂውማን ራይትስ ዋች ዘገባ።